የቦሮ ዲሞክራቲክ ፓርቲ ትናንት ባወጣው መግለጫው በክልሉ ከዚህ ቀደም በጸጥታ ችግር ምክንያት ወደ መስከረም 20 2014 ዓ ም የተላለፈው ምርጫ አሁንም በተለያዩ የጸጥታ ችግሮች ምክንያት እንደማይካሄድ እና በካማሽና መተከል ዞን የምርጫ ቅስቀሳ ለማድረግ አለመቻሉን ጠቁመዋል። የፓርቲው ፖለቲካ ዘርፍ ኃላፊ አቶ ዮሐንስ ተሰማ ለዲደብሊው እንደተናገሩት ከመስከረም 20 በኋላ የክልሉ ገዢ ፓርቲ ከሌሎች ተፎካካሪ ፖለቲካ ፓርቲዎች ጋር በመሆን መመስረት ያለበት መንግስት የሚያመለክት የህገ መንግስት አማ አማራጮችን ማቅረባቸውን አስረድተዋል ምርጫ እስኪካሄድ ድረስ ክልሉን የሚመራ መንግስት መኖር ስላለበት ሶስት ህገ መንግስታዊ ማራጮችን አቅርበናል አንደኛው ክልል ውስጥ የሚንቀሳቀሱ ሁሉንም የፖለቲካ ፓርቲዎች ያሳተፈ የሽግግር መንግስት በክልል ደረጃ እንዲቋቋም ነው። ሁለተኛ በመተከልም በከማይ ዞንም ከፍተኛ የሆነ የጸጥታ ችግር ስላለ ጠቅላይ ሚኒስትሩና የፌዴሬሽን ምክር ቤት የፌዴራል መንግስት በክልል ጣልቃ በሚገባበት አዋጅ ቁጥር ሶስት አምሳ ዘጠኝ አስራ ዘጠኝ ዘጠና አምስት መሰረት ጣልቃ በመግባት ጊዜያዊ አስተዳደር እንዲመሰረቱ ነው። ሶስተኛ ደግሞ ሶስተኛ አማራጭ የትኛውም የፖለቲካ ፓርቲ ገለልተኛ የሆነ የመንግስትን ቢሮክራሲ ራን የሚያደርግ ባለአደራ አስተዳደር ሲ መሰረት የሚል መሰረት ያደረገ ናቸው ነው። የቤኒሻንጉል ጉሙዝ ክልል ብልጽግና ፓርቲ የፖለቲካ ዘርፍ ኃላፊ አቶ ካሚል ሀሚድ በምርጫ ቦርድ በሚወጡ የጊዜ ሰሌዳ መሰረት ምርጫ ይካሄዳል ያሉት ሲሆን ከመስከረም ሀያ አራት በኋላም አብላጫ ድምጽ ያገኘ ፓርቲ መንግስት ይመሰርታል ብለዋል። መስከረም ሀያ ምርጫ አይካሄድም የሚል ሀሳብም ከምርጫ ቦርድ እንዳልደረሳቸው ጠቁመዋል። ከዚህ ቀደም በአሶሳ ዞን በተካሄደው ምርጫ የተፈጠሩ የቁሳቁስ ጥራት ስህተቶችም ከፓርቲው ጋር የሚያያዝ ጉዳይ ሳይሆን ምርጫ ቦርድ በወቅቱ ማስተካከል የሚቻል ጉዳይ እንደነበረ ማክለዋል። እንደ ብልጽግና አቋማችን ምንድን ነው? ምርጫ ቦርድ በሚያወጣው መርሃ ግብር መሰረት ምርጫ መካሄድ አለበት። ምክንያቱም ህዝብ ነገ የሚጠይቀው በአካል ስለሚፈልግ ይሄ ደግሞ ለን ያለው በእኛ ሀገር ስልጣን ህዝብ እስከሆነ ድረስ ምርጫ እስከሆነ ድረስ ደግሞ እኛ ምርጫ ቦርድ በሚያወጣው መርሃ ግብር መሰረት ምርጫ ለማድረግ ዝግጅ ነን። ከዛ ውጭ ማሆን ስለማይቻል ማለት ነው ሀያ አራት በኋላ ይኖራል አይኖርም። አንድ በሀገር ደረጃ ብልጽግና አሸንፎ መንጀት ሊመሰርጥ ነው። ስለዚህ ይሄ ክልል ምን ሄዶ ይሆናል የሚለውን ነገር እኮ በዛ መሰረት ምላሽ የሚያገኝ ይመስለኛል። በራሴ በብሔራዊ ምርጫ ቦርድ የቤኒሻንጉል ጉሙዝ ክልል ቅርንጫፍ ጽህፈት ቤት ኃላፊ አቶ ታደሰ ለማ በበኩላቸው በጸጥታ ችግር ምክንያት ምርጫ መስከረም ሀያ እንደማይካሄድ አስታውቀዋል። ምርጫ የሚካሄድበትን ዕለትም ብሔራዊ ምርጫ ቦርድ ለወደፊት የሚወስን መሆኑን ተናግረዋል። ላይ ማካሄድ አልተቻለ የመስከረ ለማየውም የለንበትም ቀጣይ ብሔራዊ ምርጫ ቦርድ በሚያወጣው ስኬድል መሰረት ነው ምርጫ ምናካሄድ። ከመስከረም በኋላ ምን ሊሆን ይችላል? ማምን እሱ የመንግስት ጉዳይ ነው የሚሆነው። ሰኔ አስራ አራት ሁለት ሺ አስራ ሶስት ዓመተ ምህረት በተካሄደው ስድስተኛው አገር አቀፍ ምርጫ በአሶሳ ዞን በሁለት ምርጫ ክልሎች ባጋጠመው የድምጽ መስጫ ወረቀትና የኮድ ስህተት የድምፅ አሰጣት ሂደቱ ለጊዜ መቋረጡን በወቅቱ ብሔራዊ ምርጫ ቦርድ መግለጹ ይታወሳል። ምርጫ ጋር በተያያዘ ምርጫ የማይካሄድና ከሌሎች ክልሎች በተለየ ሁኔታ የሚራዘም ከሆነ መንግስትና የመንግስት ማ ማወቅ አይኖርም በማለት አንዳንድ የተባሉ በክልል ውስጥ የሚንቀሳቀሱ ፖለቲካ ፓርቲዎችና ግለሰቦች ግጭትና እውከት ለመቀስቀስ እየተዘጋጁ መሆናቸውን የቤንሻንጉል ጉሙዝ ክልል ፖሊስ ኮሚሽንና ጠቅላይ አቃቢ ሕግ በማህበራዊ ትስስር ገጻቸው ትናንት ባሰራጩት መረጃ አመልክተዋል። እነዚህ አካላት ከድርጊታቸው የማይቆጠቡ ከሆነ የህዝብ ደህንነት ለመጠበቅ ሲባል እርምጃ እንደሚወሰድባቸውም አክለዋል። ለዲ ደብሉ ዘገባ ነገሰ ደሰለኝ ከአሶሳ